ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ወጣቶቻችን ሞር በሽምደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ የማድረግ ነገሩን ለሁለት ቀን፣ ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገውም። ኢትዮጵያውያን ተማሪዎችና ወጣቶች የአመራርና የቀለም ትምህርት ክህሎት እንዲያዳብሩ ዩናይትድ ስቴትስ ውስጥ የተመሰረተ አንድ ተቋም በማገዝ ላይ ይገኛል። የተቋሙ አመራሮች እና ተጠቃሚዎችን ቆየት ብለን እንተዋውቃለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ምራለው። የዛሬ ድምፅና ምስል ምህንድስነውን የሚከውንልን ንጉሡ ታምሬ ነው። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያን ተማሪዎችና ወጣቶች የአመራር የቋንቋና የቴክኖሎጂ ክህሎታቸው እንዲያዳብሩ እንዲሁም ችግር ፈች የሆነ አስተሳሰብ እንዲኖራቸው ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ተቋሙ በዋናነት ከዓለም ዙር የተሰባሰቡ ኢትዮጵያንና ትውልድ ኢትዮጵያን በጎ ፈቃደኞችን በአስር ክልሎች ውስጥ ከሚገኙ ትምህርት ቤቶችና የተቋም ማዕከላት ጋር በማቆራኘት ስልጠናዎችን እየሰጠ ይገኛል። የድንግር መው የተቋሙን መስራች በዩናይትድ ስቴትስ ብሔራዊ የጠፈር ምርምር ተቋም ድርጅት ናሳ ተመራማሪ የሆኑትን ዶክተር ብርሃኑ ቡልቻንና ባለቤታቸውን የስነ ህይወት ኬሚስትሪ ተመራማሪ ዶክተር ጸጋ ሰለሞንን እንዲሁም በጎ ፈቃደኞችና የመርሃ ግብሩ ተሳታፊዎችን አነጋግራለች። በመቀጠል ይቀርባል ዝግጅቱ። በጎርጎሮ ሳያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ቦልቻ እና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው። ሀገር በተለያየ ሀገር ውስጥ ያለ ዲያስፖራ እንዳሹ አገሪ መርዳት የሚል ህልም አለው እና እኛ ምንድን የተያየን እነዚህ ብዙ ሰዎች አሉ፣ ከኛ ውጪ አገራቸው መርዳት የሚፈለጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው፣ እንዳሹ ላይፍ ስታይሉ በጣም ቢዚ ነው። በስራው ላይ በራሱ ፐርሶናል ላይፍ፣ ልጆችም ይኖራል ይኖራል፣ የተለያየ ነገር ይኖራል። ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደርጉበትን መንገድ እኛ ብንፈጥር፣ እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎቹ ናቸው የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው፣ በማለት ወጣቱ ላይ ያተኮረ ነው። የሚመጣው ጀኔሬሽን ላይ ያተኮረ ነው። ብሩህ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጄኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸውን እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሄ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የሕዋ ሳይንስ ተመራማሪው ዶክተር ብርሃኑ ቦልቻ ለተቋሙ መመስረት ሀገራቸው የጣለችባቸውን እዳ በምክንያትነት ያነሳሉ። ብራይት ጆኖች የተመሰረተበት ወይም ብሮቱ ልድ የተመሰረተበት ዋናው አላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያን ካልቸር የያዝን ሰዎች ለኢትዮጵያ ሰዎች፣ ህብረተሰብ፣ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። እስፔሽሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባችን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይት ጀኔሬሽን የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራት ጀኔሬሽን ዋና አላማ። ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል። ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ ማድረግ ነገሩን ለሁለት ቀን፣ ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬቲቭ አያደርገው። ሌላው ደግሞ የእኛ ወጣቶች፣ እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል። እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከዘጠና ፐርሰንት ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቭል ወይም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው። ተማሪዎችን አንድ ኤሴ ጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላያቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው። ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎችና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽ እና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ። ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀኔሬሽን ሰከንድ ጀኔሬሽን ውጪ ሀገር ተምር ተወልዶ ያደገ ኢትዮጵያ ሄዶ የማያቅ ራሱ ዲያስፖራ ኢትዮጵያን ለመርዳት መሳተፉ ነው። ትልቁ ስኬት ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ የተለያዩ ሀገሮች፣ ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አስ ወልድ እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አን ትልቅ ነገር ነው ብዬ ነው የማስበው። ከተማሪዎቹ ውጭ የአስራ አንድ ያ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው። እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙ ሰዎች ውስጥ አንዱና ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው። እና የመጀመሪያው እና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩህ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጻፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞችንም በጣም ረድቶናል። የኢሴዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር። እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደ ኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ ያውቀን እንድንፈታ በጣም ገዛና እኛም ደግሞ ፍላጎቱ እንዲያደርብን አድርገውናል። የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ሕይወት ብሩ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት። የኦልድ በፊት አለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድን ነው የምትወዱት፣ ምንድነው ማትወዱት ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ እንደነሱ ለመሆን መልፋት አለባቸው በማለት ነበረ። ቴንሽናቸውን ያስፉት የነበረ እና የሚሰሩት ስፖንጅ ታውቂያለሽ። በጣም ኢትዮጵያ ተስፋ አላት ብዬ በጣም ያስተዋልኩት እና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ ይህ እንደዚህ የሰማይና ምድር አይነት ለውጡ ታያለሽ። መፍትሄ ተኮር በሆኑ የቴክኖሎጂ እና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና፣ ግብርና፣ ውሃ የጾታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂሶቹን ይጠቅሳሉ። ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ አሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም እና አንድ ሰዎች ብሎ በደቂቃ በጣም ብዙ በቆሎ የሚፈለፍልበት ማሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንም ግብርና የምናርስበት መሳሪያ ለ200 ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ። ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ደቨሎፕ ሆነዋል። ለምሳሌ የህልዝ ኬሩ ላይ ትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት ዶ፣ ነገሮች ልጨረስ አልችልም። ወደ ሰላሳ አምስት የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይስኩል ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል። በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረ ገብና ስብዕናን ደጋፊ የሆኑ አፈ ታሪኮች እና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ። ብልህ ለሚባል መጽሐፍ ነው። በዚያ አመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው፣ ወይም ወዝደም እውቀት ላይ የተያዘ ነው። እናም ብዙ ታሪኮች አሉ በሀገራችን ላይ ያሉ ግን ያልተጻፉ፣ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግ ነው፣ እኛ በብራይተር ጀኔሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ከአባ በልጅነት የሚመጡ ታሪክ ግን ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደኛ አምተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው። ብሩህ ትውልድ የጎርጎሮሲያኑ 2023 ሲጠናቀቅ በአወጣው ሪፖርት መሰረት 87 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 12 በጎ ፈቃደኛ ኢትዮጵያን ጋር አብሮ እንደሚሰራ ማስታውቋል። በተጨማሪም በአስር ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን አመሰግናለሁ። የኢትዮጵያ ትምህርት ሚኒስቴር በአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን የትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትች ተሰንዝሮበታል። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድን እንደሚከተለው አቀናብሮታል። የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የሕዝብ ግንኙነትና የኮሚኒኬሽን ሥራ አስፈጻሚ አመለ ወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማኅበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካተት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚዩኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው። መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ ብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሬስፖንሲቢሊቲስ እነሱን መብታቸውንም ከሀላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነው ባለፉት ብዙ ዓመታት እየተሰራ ነው። አልፎም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ይሄ ኮርስ እኛም ጋር ዲፓርትመንቱ አለ፣ ስራው አለ። ስለዚህ አግባብ አርጌ አልወስደውም። በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል። የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም ማንሳር ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርት ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት? ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል? የሚለው ላይ ከቴክኖሎጂ እድገት፣ ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላልና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይሄን ማዕቅፍ መሰረት ባደረገ ተማሪዎቻችን የሚፈተኗቸውን የትምህርት አይነቶች መወሰን እንችላለን። ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ። ሳምንት፣ ወር አይደለም እቅድ ነው መሆን ያለበት። የዘመናት እንደውም የአስርት ዓመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ፣ ሲማሩ፣ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ፣ ሲዘጋጁ ቆይተዋል። እና ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ፣ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍረስትሬት ያደርጋሉ። ልጆች ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜ እና የትምህርት ደረጃ ላይ ነው ያሉት። አምናካቻምና ያለፍነውን ነገር ያውቃሉ። በቅርብ ሁለት ሶስት ፐርሰንት ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው። የሚኒስቴሩ ቃል አቀባይ አምለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ አስራ ሁለተኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል። ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት የሚሰጥ ነበር፣ በዚህኛው አይሰጥን በትምህርት አይነቶች ግን ከአስረኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የፊዚክስ ትምህርት ከዛ ውጭ ደግሞ አንዳንድ ትምህርቶች የማዘር ታንክ እንደ ስፖርት የመሳሰሉ ትምህርቶች እስከ አስረኛ ክፍል ድረስ ተካተው አስራ አንደኛ ና አስራ ሁለተኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች ና የሙያ ትምህርቶች ስለሆኑ የሚማሩት። አስራ ሁለተኛ ክፍል ፈተና ደግሞ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲ ሚስል አልተካተተም ማለት ነው። የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት፣ የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ። ይሄ የአንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀሱ የሚቻል ይሆናል። ኮምፒውተር አስፈላጊ ስልድ የሆነ ባለት የመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝና ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግለን አልፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው በቴክኖሎጂም ደረጃ ብትሄድ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥራት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ ትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጣት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል። ማለት በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተውት የሚወስኑት ጉዳይ ነው ብዬ ነው ማስበው። ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባዩዋ አምለ ወርቅ ህዝቅኤል በ2015 ዓ ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅ እና ስርዓተ ትምህርቱም ሲቀረጽ በባለሙያዎቹ ውይይት ተደርጎበታል ነው የሚሉት። ከመነሻው ካየ ነው ሮድማፑ ሲዘጋጅ ጀምሮ በተለያየ ደረጃ የተለያዩ አካላትን ለማወያየድ ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ምሳሌ ለማስረጽም ተሞክሯል። አሁንም የሚሰራ ነው ያለው እነዛን ተከክለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን በመግለጽ ወጣለሁ። የዘንድሮው የ12ተኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን አመሰግናለሁ ከ20 ዓመታት በፊት ጆን አለን ሙሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲ ና አካባቢው የሚኖሩ ሰዎች ላይ አነጣጥሮ በመተኮስ 10 ሰዎችን ሲገድል ሶስት ሰዎችን ክፉኛ ቁስሎ ነበረ ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድደዋል ለ12 ዓመታት አብረው በትዳር የቆየችው ባለቤቱ ሚልድሬድ ሙሐመድ ግን ከባሏ ስሜታዊና አምሮዊ ጥቃት ጋራ ከዚያ በላይ አብራ መኖሩን አቋርጣለች። በአሁኑ ጊዜ ደግሞ በጉዳዩ ላይ ትምህርት እየሰጠች የምትገኝ ባለሙያ ሙናለች። ከስመኝ ሸቆይ ጋር ያደረገችው ቆይታ በመቀጠል ይቀርባል። ኳን ማይት ሪመምበር ኦር ኖ ስቶሪ ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረች ትዳርስ ምን ይመስል ነበር? ሚልድሪድ መሐመድ እባላለሁ። አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ አመት በትዳር አብረን ቆይተናል። ሶስት ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዚያ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና፣ ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም ማቆመና ስ ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበኩት ሰዓት ይመጣል። መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ? ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው፣ ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም። የሚያስፈራ ሁኔታ ይመስለኛል። በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም፣ ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነት ላይ አልነበረም። ኅብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል? ልጆቼ በዛን ጊዜ የሰባት የስምንትና የአስር ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቅዳሜና እሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን አየር ና ከአሜሪካ ውጭ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱም አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበርም። እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት ዓመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ? ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አልሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘሁት ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓውያን አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አልሞ ተኳሽ እሱ መሆኑንና በመጨረሻም ሊገድል የሚፈልገው ኢላማ እኔ መሆኑን ነገሩኝ። ስለዚህ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው? በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው። እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው፣ የልጆችሽ አባት አንችን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነው እና ያንን እንዴት አለፍሹው? to walk around. <laughs> መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰብ ማቆም ነበረብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዘ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንደሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱት ድረስ ፈትሹ። በሆነው ነገር አልቅሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው። አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ? የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የሚከፍለው ሀያ አምስት ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኘ ረዱኝ። እነሱ ናቸው እነዛ መንገዶች መጠቀም ያስፈልጋል። ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዚህ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጅ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው? መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺም እኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዥ፣ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም። ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው አይወደኝም ይልሻል ሴቶች ራሳቸውን ጥፋተኛ ተቃዋሚ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባል እኮ ሲተዋወቀኝ ጆን እባላለሁ ህይወት ሽን ገሃንም ላደርገው ነው ልጆች ሽን ገንዘብ ሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም። እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በሁለት 2009 ተፈጻሚ ሆኗል። የልጆች አባት ሲገደል ምን አይነት ስሜት ነበረው? አየሽ፣ ስሜታ የሆነች ስታስቢ የልጅ አባት ነውት ያለሽ እውነቷ። ግን የልጆች አባት ቢሆንም ጠላቴ ነሽ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገሱ የበለን መልካም ምሽት ይሁን ላቸው